የአስቸኳይ ጊዜ አዋጅ በመላ ኢትዮጵያ ከተነገረ ወዲህ የኢንተርኔት አገልግሎት ሄድ መለስ ማለቱ የተለመደ ይመስላል። አንድ ጊዜ የተንቀሳቃሽ ስልኮች ዳታ አገልግሎት ሲቋረጥ፣ ሌላ ጊዜ በገመድ ግንኙነት የሚያደርገው ይሰራ ነበር። ከማክሰኞ የጀመረው ግን ለየት ያለ ነው። በኢትዮጵያ ከጥግ እስከ ጥግ ሊባል በሚችል መልኩ የኢንተርኔት አገልግሎት መቋረጡ ታውቋል። እንዲያም ሆኖ ግን ቴሌኮሙኒኬሽን መስሪያ ቤትን ጨምሮ አንዳንድ ተቋማት የኢንተርኔት አገልግሎት ተነጥሎ እየተሰጣቸው መሆኑን የሚናገሩ አሉ። ዛሬው የማህበራዊ መገናኛ ውታኖች ቅኝት መሰናዷችን ማጠንጠኛ ነው። አብራችሁን ቆዩም። ረቡዕ ግንቦት 23 ቀን 2009 ዓ.ም እኩለ ሌሊት የኢንተርኔት አገልግሎት ለ24 ሰዓታት በቀላሉ የሚያገኘው ሌላው የዓለም ክፍል አንዳች የሚሳለቅበት ነገር ይዟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተጀምሮ ያልተቋጨ፣ ምናልባትም በስህተት ኢንተርኔት ውስጥ የገባ የትዊተር መልእክት ላይ ዓለም ሌሊቱን ሲያላግጥ ነው ያደረው። የፕሬዝዳንቱ ያልተቋጨ የትዊተር መልእክት በእንግሊዝኛ እንዲህ ይነበባል፤ ዲስፓይት ኮንስታንት ኔጋቲቭ ፕሬስ ኮቬፌ ይለና ሳይጠናቀቅ ነው የተቋጨው። ዋናው ፕሬዝዳንቱን ለትችትና ለስላቅ የዳረጋቸውም ይህ ኮቬፌ የተሰኘው ቃል ነው። የፕሬዝዳንቱ የትዊተር መልእክት በግርድፉ ሲተረጎም ምንም እንኳን ተደጋጋሚ በሆነ መልኩ አሉታዊ የፕሬስ ሽፋን ለማለት ፈልገው ሽፋን የምትሏን ቃል በእንግሊዝኛ ከቨሬጅ ማለት ሲገባቸው ኮቬፌ ሲሉ በጥድፊያ ነው የጻፉት በሚል ነው እንግዲህ ብዙዎች ለትችት የዳረጓቸው። ፕሬዚዳንቱ ባልተቋጨ መልእክታቸው ውድቅት ላይ በእንግሊዝኛ የማይታወቅ ቃል መጠቀማቸው፣ ትንሽ ቆይቶም መልእክቱን ከኢንተርኔት መደምሰሳቸውና የቃል ስህተት እንዳልተደረገ መስለው ከ20 ደቂቃ በኋላ በሌላ የትዊተር መልእክት ብቅ ማለታቸው በመላው ዓለም ለኢንተርኔት ላይ ዳርጓቸዋል። በዛች ውድቅት ግን በመላ ኢትዮጵያ እንደ ድቅድቁ ጨለማ የኢንተርኔት አገልግሎቱ ተቋርጦ አድሯል። ዓለም ላይ ምን እየተከሰተም ላያውቅ ኢንተርኔቱ ድርግም ግም ብሎ ጠፍቶ ነበር። ወትሮ የሞባይል ዳታ ኢንተርኔቱ ሲቋረጥ በተለያዩ ዘዴዎች ከኢትዮጵያ በትዊተር እና በፌስቡክ ንቁ ተሳትፎ ያደርጉ የነበሩ ተጠቃሚዎችም በዚህ ሳምንት ከመስመሩ ጠፍቷል። ኢንተርኔት በኢትዮጵያ ስለመቋረጡና ሀገር ውስጥ ስላለው ሁኔታ ደውለው በመጠየቅ መልሰው ማህበራዊ መገናኛ ዘዴዎች ላይ አስተያየቶችን የሚሰጡት ውጭ ሀገር ነዋሪ የሆኑ ተጠቃሚዎች ናቸው። በኢትዮ ቴሌኮም ውስጥ ሰራተኛ የነበሩ የቀድሞ ባለሙያ አሁን በስደት የሚኖሩ አንድ አድማጫችን የኢንተርኔት መቋረጥ ሂደቱን እንዲያብራራሉ ስማቸውና የሚኖሩበት ሀገርን ሳንጠቅስ ድምጻቸውን በመቀየር ነው አስተያየታቸውን የምናሰማችውም። የመጀመሪያ አይደለም ልነግርህ የምፈልገው ይሄ ነገር ኢትዮጵያ ውስጥ በጣም ረጅም ጊዜ ይቆራረጣል ያለ ነገር ነው። በሁኖች አጋጣሚ ፊር ሲደረግ ሊቋረጥ ይችላል። አይ ነገርም ሁለት ሶስት ቀን ተቋርጦ ሲከፈት ሰው ለምዶት ስለሆነ ኢሶኬ አክሰብተ ያደርገዋል ላይክ እንዲህ ሙሉ ለሙሉ ጃም ሲሆን ነው ሰው አዌር የሚሆነው። ለመጀመሪያ ጊዜ ኢትዮ ቴሌኮም ኦፊሻሊ ተቋርጧል ብሎ ያሳወቀውም አምና ላይ ነበረ፣ በፈተናው ተሰረቀ በሚል ምክንያት። ከዛ በፊት ግን ተዘግቶ ነበር፣ ይከፈታል፣ እንደዛ አይነት ነገሮች ነበሩ። እኛ ለከስተመሩ የምንነግረው ነገር አብዛኛውን ጊዜ የሚባለው ምንድን ነው፣ የሆነ ቦታ ላይ ፋይበር ተቆርጧል፣ የሆነ ቦታ ላይ በባህር የሚገባው ጌትዌይ የሚባል አለ እንዳለ ለኢትዮ ቴሌኮም የሚገቡ ኮኔክሽኖች በአምስት አንግል መሰለኝ ወደ ሀገር ውስጥ የሚገቡ ኮኔክሽኖች አሉ። አንዱ በባህር ስር ተቆርጧል። ፌራይድ እችነች ለእኛም የምትነገረን ነገረ እኛ እንደዋወላለን ከስታፎች ጋር እዛ ቦታ ኤግዛክትሊ የሚሰሩት ጋር እንነጋገራለን። እንዳልሆነ እናውቃለን። ኢቭን አንዳንዴ ለቢሮ ስራ ይባልና ይለቀቅልናል ኮኔክሽን እንዳለ እኛ እናውቃለን በት ከስተመሩ ጋር አዌር እንዳይሆን ይደረጋል። ስለዚህ ለከስተመር ሲጠይቅ የምትነግረው ምንድን ነው? ጊዜያዊ ብልሽት ነው፣ ይስተካከላል፣ በትግስት ጠብቅ። ምንድን ነው ኤግዛክትሊ ብሎ ከጠየቀህ አትንገር የምትባልበት ሰዓት ላይ አጭር ጊዜያዊ ነው፣ ይስተካከላል። አሊያም እንዲህ አይነት ቦታ ፋይበር ተቆርጧል፣ ይሄ እስኪጠገን ድረስ ነው ፔሬድ። ከዚህ ያለፈ የማወቅ መብት የለውም፣ እውነተኛውንም ማለት ነው። ይህም ትላልቅ ድርጅቶች ባካፕ ያላቸው ቪሳት ምናምን የሚባል አይነት አለ፣ ሜቢ በሱ ሊጠቀሙ ይችላሉ የዛ ሰዓት ሌላው ግን ያንን አክሰስ ሴት የሌለው የአንተን ቃል ሰምቶ ዝም ብሎ መጠበቅ ነው። ከስተመሩ ኢቭን ይሄ እንዲህ እንዲህ ስለሆነ ከስተመሩን በዚህ ወይ አስረዳው አደለም የምትባለው ነው። ተብል ሄድ ነገርሃል በለው ነው የምትባለው ቴክኒካሊ አንታዌር ከሆንግ እያወክ ነው የምትለው ከህሊና ጋር እየተጣላ ነው የምትለው ማለት ነው። በኢትዮጵያ የኢንተርኔቱ መቋረጥ ሰበብ የአስረኛ ክፍል ብሔራዊ ፈተና የተጀመረበት ወቅት በመሆኑ ነው። ያ ደግሞ ተገቢ ነው ሲሉ አስተያየት የሰነዘሩ አልጠፉም። በዋትሳፕ ከደረሱ መልእክቶች የአንዱ እንዲህ ይነበባል። ለተፈታኞች መልካም ፈተና እንዲሆን እየተመኘው እንደ አምናው የጎበዝ ተማሪዎች አእምሮ እንዳይረበሽ በጥብቅ እንደሚሰራ አምናለሁኝ። እናመሰግናለን። መልካም የአስረኛና አስራ ሁለተኛ ክፍል ተፈታኞች ይላል መልእክቱ። የደረሰን ከሱዳን ነው። አምና የፈተና ወረቀት ሾልኮ በማህበራዊ መገናኛ ብዙሃን ላይ መበተኑና ብዙ ውዝግብ ማስነሳቱ ይታወሳል። ዳዊት ፈቃዱ የተባሉ የፌስቡክ ተጠቃሚ እንዲህ ሲሉ ጽፏል። እንደፈለጋቸው የሚዘጉት የሚከፍቱት ኢንተርኔት ዛሬም በፈተና ሰበብ ከማክሰኞ ጀምሮ ቆልፈውታል። ከሳውዲ አረቢያ ረቡለት የድምፅ መልእክት በዋትሳፕ አድራሻችን የላኩልን አድማጫችን በበኩላቸው የኢንተርኔት መቋረጡ በሰበብ አስባቡ የሚደጋገም መሆኑን ጠቅሷል። እኔ አእምሮ ኢንተርኔት ትላንትና ከ11 ሰዓት ጀምሮ እንደተቋረጠ ነው እኔ ያወቅኩት። ቤተሰብ ለቫኬሽን ከሄዱ ሰዎችም ጋር መገናኘት አልቻለም። ስለዛ ጓደኞቼን ሳፈላልግ ነው የነገሩ ኢንተርኔት እንደተቋረጠ ማቀው ይሄን ያል ነው። አዎ እንግዲህ ያው በሰበብ አስባቡ የሚፈልጉትን እነሱ ማድረግ ነው የሚያደርጉት። ይመቻቸው። ኢንተርኔት ሙሉ ለሙሉ መቋረጡ ይፋ በሆነበት ቀን ማለትም ከትናንት ወዲያ ኢንተርኔት በመጠቀም በዋትሳፕ ከኢትዮጵያ መልእክት ደርሶናል። መልእክቱ እንዲህ ይነበባል። ኢንተርኔት የተቋረጠው ትናንት ስምንት ሰዓት ላይ ነው። እስካሁን አይሰራም፣ ግን በፊሲፎን የሚባል ማስተናበሪያ ማለትም አፕሊኬሽን እየተጠቀምን ነው። ቀደም ሲል በኢትዮ ቴሌኮም ውስጥ ሰራተኛ የነበሩ አድማጫችን በተመሳሳይ መልኩ አንዳንድ ቦታዎች ላይ ሰዎች ኢንተርኔት እንደሚጠቀሙ ደውለው ማረጋገጣቸውን ገልጦልናል። ሁሉም ሙሉ ለሙሉ ነው የተቋረጠው። አሁኑ ላይ ያለው ይሄኛው ሞባይሉን ለብቻ ነጥ ለማንቋረጥ ትችላለህ። ኬብሉን ለብቻ መልቀቅ ትችላለህ። ኢንዲቪጁዋል እየመረጥክ ፐብሊክ አይ ፒ የሚወስዱ ምናምን አይነት አሉ ለእነሱ ብቻ ነጥለህ መልቀቅ ትችላለህ። ዴራማኒ ኦፕሽንስ ግን በሚቋረጥ ሰዓት ሙሉ ጃም ላድርገው ካልክ፣ ሙሉ ብሎክ ላድርገው ካልክ ሁሉንም ብሎክ ማድረግ ትችላለህ። ኦር እየነጠልክ እየነጠልክ ልትለቅ ትችላለ። እኔ ቼክ ያደረግኩባቸው አካባቢዎች አሉ። እኔም ደውዬ ትንሽ ቦታዎች ላይ በየአካባቢውም መልቀቅ ትችላለ። የተለቀቀባቸው አካባቢዎች ያቺ አይነቱ አለ። ሶሻል ሚዲያ ብቻ ብሎክ ተደርጎ የተለቀቀላቸው አሉ። ሙሉ ለሙሉ እስካሁን ኖክ አውት ያረገባቸው አሉ። ኖክ አውት ያረገባቸው ፒሲ ፎንም ምንም መጠቀም አይችሉም። አሁን ላይ ያላቸው አማራጭ ኖርማል በኬብል የሄዱ ዋይፋዮች ምናምን ያሉ ያሉበት አክሰስ ቦታ ብቻ ሄደ ነው መጠቀም የሚችሉት። ኖ ካውት ኦር ብላክ የተደረጉት ሙሉ ለሙሉ እንደዛ ነው። ግን ፓርሻሊ የተከፈተችላቸው ካሉ ትንሽ ነገሮች እንዲጠቀሙ ተብሎ የተከፈተችላቸው ሊሚት ከሆነች ግን በፒሲ ፎን ሁሉንም አክሰስ ማግኘት ይችላሉ። ቬሌ ፌስቡክ ገጽ ላይ ከተሰጡ አስተያየቶች መካከል ሲጀመር የተሟላ ኢንተርኔት አለ እንዴ ያሉን ደብረ እጅጉ የተባሉ ተከታታያችን ናቸው። ሰላም አብደላ ደግሞ ያለችውም ከጠፋች ሳምንት አለፋት ሲሉ አስተያየት ሰጥቷል። እንዳለው ፍሳ በበኩላቸው ተቋርጧል የሚባለው የተሟላ ኢንተርኔት አገልግሎት ሲኖር ነው ብሏል። ትዕግስት ኤም የተባሉ የትዊተር ተጠቃሚ በበኩላቸው ኢትዮጵያ ውስጥ ጥቂት ሰዎች ፌስቡክ ሲጠቀሙ መመልከታቸውን ጽፏል። ዶቼቬለ ያነጋግራቸው የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ የኢንተርኔት መቋረጡ ከፈተናው ጋር ግንኙነት እንደሌለው ገልጧል። ምንም ከፈተናው ጋር በተያያዘ ኢንተርኔት አይዘጋም። ኦልሬዲ በታካ ሁኔታ ፈተናው እየሄደ ስለሆነ ምንም ከፈተናው ጋር ተያያዥነት የሚኖረው አይመስለኝም። ያለውም አይደለም። የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ረዲ ሽፋም ተቀራራቢ መልስ አላቸው። መስሪያ ቤታቸው ቴሌኮሚኒኬሽንንም ሆነ መንግስትን ቀጥታ አቅጣጫ ሰጥቶ በዛ መልኩ የተዘጋበት ሁኔታ እንደማያስታውሱ ለዶቼ ቬለ ገልጧል። እኛ ቀጥታ ለመንግስት ወይም ለቴሌ የሰጠነው አቅጣጫ የለም፣ እንደ ኤጀንሲ ማለት ነው። ስለዚህ እኔ ባለኝ እንትን ቀጥታ ኤጀንሲው ለቴሌ አቅጣጫ ሰጥቶ በዛ መልኩ የተዘጋበት ሁኔታ አላስታወሰም። ኢንተርኔት በኢትዮጵያ የተቋረጠበትን ምክንያት እንዲነግሩን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንዲሁም የኮሚኒኬሽንና ኢንፎርሜሽን ሚኒስትርን ለመጠየቅ ያደረግነው ሙከራ አልተሳካም። አንዳንድ አስተያየት ሰጪዎች ኢትዮጵያ ከቻይና በኩል የገነባቸውን አቅሟን እየፈተሸች ነው ብሏል። አድማጮች የኢንተርኔት አገልግሎት በኢትዮጵያ መቋረጥን በተመለከተ በማህበራዊ መገናኛ አውታሮች የተሰጡ አስተያየቶችን ያስቃኘን ዝግጅታችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።